ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። መላዬ ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ ከኤስቢኤስ ራዲዮ አውስትራሊያ። ሁል ጊዜ እንደምናደርገው ከዚህ ከኢትዮጵያ እንግዶችን እናቀርባለን። ዛሬም እንደተለመደው አንድ ከያኒ ለቃለ መጠይቅ ጋብዣ አለሁ። ወጣቱ የሙዚቃና ግጥም ደራሲ ቻለው ፈጠነ። ምናልባትም በቅርቡ በወጡት ዘፈኖቹ ታስታውሱታላችሁ። እናትዋ ጎንደር እና ካሲና ጎጃም በሚሰኙ የባህል ዘፈኖቹ መነጋገሪያ ሆኖ ሰንብቶ ነበረ። እኔ እንኳን ከዛ በፊት በጣም የሚወደዱ ስራዎችን ያዘጋጀ እና ለሕዝብ ያቀረበ ስለሆነ እነዛኞቹን ስራዎችንም ዛሬ የምናወራቸው እንዲሆን እንግዳይ እንዲሆን መርጠን ቁጭ ብለናል። አስቻለው ለኮራ አዋርድስ በዚህ ዓመት ከኢትዮጵያ አምስት ካቴጎሪዎች እጩ ከሆኑት መሀል አንዱ ሆኗል። በተለየ ሁኔታ ግን እሱ እጩ የሆነው በባህል የሙዚቃ ዘርፍ ነው። በኮራ አዋርድ የባህል የሙዚቃ ዘርፍ ውስጥ ከኢትዮጵያ ብዙ ጊዜ የተለመደ አይደለም። ዘመናዊ የሙዚቃ ተወዳዳሪዎች ናቸው የነበሩት። ዘንድሮ እንግዲህ አስቻለው ፈጠነ በባህል የሙዚቃ ዘርፍ በየካቴጎሪዎቹ ከሌሎች የአፍሪካ ሀገራት አርባ አርባ ተወዳዳሪዎች ጋራ እጩ ሆኖ ቀርቧል ተስፋ እናደርጋለን አዋርዱን አሸንፎ እንደሚያኮራን ያንን መነሻ አድርገን ስለ አዋርዱ እጩነቱ ስለ ትላንት የትመጣዊ የሙዚቃ ታሪኩ የሚያወጋን ይሆናል አስቻለው እጩ በመሆንህ በመጀመሪያ እንኳን ደስ ያለ እንኳን አብሮ ደስ አለን ኮራ አዋርድ ነው መነሻችንና እንዴት እጩ ሆንክ ከእጩነት በኋላ ያለው እንቅስቃሴ ምን ይመስላል በሚለው እንነሳ እውነት ለመናገር እኔም ሆነ ጓደኞቼ ስራዎች ላይ ነው ፎከስ አድርገን ስንሰራ የነበረው። እግዚአብሔር ፈቅዶም ደግሞ በተለይ በቅርብ የሰራ ናቸው ሁለቱ ስራዎች በጣም ተወዳጅ አገኙና አንዳንድ ሰዎች እዚህ አዋርዱ ላይ እንድንወዳደር በጣም ይመክሩን ነበር። ያው እኔም ያው እውነት ለመናገር እስራኤል ያቀናበረው ልጅ አርፏል በካንሰር አርፏል። እና እሱ በህይወት እያለ ካልበሙ በዚህ አጋጣሚ አልበሜን ጨርሻ ያለው ስለሱ ኋላ እናወራለን እና ካልበሙ ላይ የተሰሩ ስራዎችን እነዚህ እነዚህ ስራዎች በጣም በቃ ኮራና አፍሪማ እንወዳደርባቸዋለን ብሎ የመረጣቸው ስራዎች ነበሩ። ከወጡት አይደለም ገና ከሚወጡት ማለት ነው። እና የዛሬ ሁለት ወር ሶስት ወር አካባቢ አንድ ከእንግሊዝ ከለንደን ደወለችልኝ። አንድ ፋሲል የሚባል ጓደኛ ያለ፣ በሱ አገኘችውና ስልኬን ኮራ አዋርድ ላይ

እጩ አደረገ፣ እንደ ሙዚቃውን የወደደ ሰው እጩ አደረገልኝ እና ተመረጥኩ ማለት ነው። እና እንደዛ ነው። ከቅርብ ጊዜ ወዲህ በርግጥ ብዙዎቹ በአህጉር አቀፍም በዓለም አቀፍ ውድድሮችም ለመሳተፍ ፍላጎት እያሳዩ የመጡበት ጊዜ ነው። ከዛ በፊት ግን ብዙዎቻችን እንደምናውቀው የኢትዮጵያ ሙዚቃ ወንዝ አይሻገርም፣ እንኳን አደለም፣ ባህላዊው፣ ዘመናዊው ራሱ ወንዝ አይሻገርም እየተባለ ይተች የነበረበት ጊዜ ነበረ። አሁን የባህል ስራ ሆኖ ሄዷል። ጥቂት እናውራ ስለ ዘፈኑ ስለ ራሱ ስለ ሁለቱም። በተለየ ሁኔታ በቅርብ ለህዝብ አደረስካቸው። በታዋቂው የፊልም ባለሙያ በሰምሆን ይስማው በሶሚክ ስቱዲዮ አማካኝነት ተሰርቶ ለህዝብ ቀረበ። የመጀመሪያ ጥያቄ ራሱ ከሶሚክ ወይም ከሰምሆን ይስማው ጋር የመገናኘት አጋጣሚ እንደተፈጠረ እስራኤል እና አንተ ስራዎችን ሰርታችሁ ተቀናብሮ ለህዝብ እስኪደርስ ድረስ ብዙ እንደለፋችሁ ገምታለሁ። ምክንያቱም ሁለቱ ቱባ ባህል የሚያሳዩ ካሲናው ጎጃምን የጎጃምን ቱባ ባህል እና ቱባ ጎንደርም ጎንደር ውስጥ ያለውን ቱባ ባህል እንደወረደ የሚያሳይ ነው ብዬ ስለማምን፣ ውጤቱ ሳይሆን አሰራሩ የተኬደበት መንገድ ነው ለብዙዎቹ ግልጽ የማይሆነው ምክንያቱም እናንተ በስቱዲዮ ውስጥ የሚጨርሱት ነገር ስለሆነ። እንዴት መሰለ ተመሳሳይ አስተሳሰብ ካለ ትገናኛለህ እና ጥሩ ራዕይ በጎ ራዕይ እውነተኛ የሆነ ራዕይ ካለ ትገናኛለህ። ሰው መሆን ጋር የተገናኘሁት እኔ ባለመሳሪያ ተጫዋች፣ ክራር ከልጅነቴ ጀምሮ እጫወታለሁ። ና አባይ የሚል ስራ ሰርተን ባህልና ቱሪዝም ሚኒስቴር ስፖንሰር አድርጌ ይውጣ ብሎ 8000 አገለግላለሁ በነጻ ለህዳሴው ግድብ የግንዛቤ ማስጨበጫ እና እሱ በነጻ እንትን ልና አንድ የመድረክ አይተወኝ ይሰራ ይላሉ። ይህን ስራ ባህልና ቱሪዝም 8000 አይደለም ከዛ 8 ዜሮ ዜሮዎችም ደብዳቤ ጽፈው በቃ ተሰርቶ ለህዝብ እንትን ሊሰጥ ማስተባበሪያ አባይ የሚል ስራ አለ። አሁን አልበሙ ላይ የሚወጡ ከዛ እሱን ስራ ሰራው ና ሰው መሆን ይስማውን ከሰራው ትልቅ ፕሮዳክሽን እሱ ነው። ያው ኢትዮጵያ ውስጥ ትልቅ አቅም ያለው ልጅ ነው፣ ሰው ነው። በጣም ብዙ ራዕይ ያለው ብዙ ነገር ስለ እሱ ያው ሰፋ ያለ በሌላ ጊዜ የምናወራው ቢሆንም እሱ ጋር ተገናኘን እና ስደውልለት፣ አጋጣሚ ያነሳም ነበር ቢዚ ሆነው፣ በቴሌግራም ላኩለት ዘፈኑ በክራር ብቻ ደርድሬ። ከዛ ሌሊት ደወለ ማንህ ምናምን እንደዚህ እንዲህ አይነት ዘፈን በጣም ማንህ እንዲው ቀኔን ነው እንትን ያልክልኝ። ሌሊት እኮ ደውሎ በቃ ላግኝህ ና እንገናኝና እንትን እንለዋለናል ና ቀጠራዊ ቢሮ አስታውሳለሁ። ሐሙስ ቀን ነው ሄድነ ማክሰኞ ማታ ሌሊት ነበረ ሌሊት የተደዋወልነው። ሐሙስ ሙስ ጠዋት ሄድነ ሰማና፣ እንዴት እንዴት ነው ሲለኝ፣ እንዲህ ባህልና ቱሪዝም ቢሮ ሊያሰራው ከተሰራ ደግሞ አንተ እንድትሰራው ወጪ ገቢ ሁን እንትን እንድትል ነው እንድትነግረኝ ነው ተሰርቶ ለሕዝብ እኔ ደግሞ ልሰጠው ነው በነፃ ነው እኔ ደግሞ ማስበው እንትን ጋር አልሰራም፣ አለ እኔ እኔን አስተሳሰብ ነው እንትን ብለው በነፃ ሰራውና ትንለዋለን አለ። አይ እንግዲህ ያማ በነፃ ከሰራው ባህልና ቱሪዝምስ ምን አንከለከለኝ? የመንግስት ገንዘብ። ስለዚህ አንተ ከሰራውማ እንስራውና እንትን በል እባብለን ጀመርንና፣ ሲያይ እኔ እኮ ስቱዲዮ አለኝ። ይሄኛው ቅንብሮ የሰማውን ካፈለገው አበጋዙም ይስራልክ። ተመርጦ የሰራ ስቱዲዮ ግን አለኝ አንድ ስራኤል የሚባልሽ እሱ ጋር እንግዲህ ተነገናኙና የሆነ ነገር ምን ትንላለን እንደገና ሲል እሺ አለና የተሰራችቷን ቪዲዮ ዛሬ ነገ ስንል ቆየና፣ እየቀረጸው ቀን እየቀረጸኝ ላይቭ ክራር ስጫወት የሆነ ነገር አስቧል። አስቻው ለምን አልበም አንሰራ ማለት ራሱ። አዎ አንተ ዳይሬክተር ምናምን ቪዲዮ ነው የምትሰራው፣ እንደ ተገኝቶ ነው አንተ ጋር መስራት ትፈልጋሉ። አይ እንግዲያ አልበም እንስራለን። እና አባይም ቆየ ሳይወጣ ከሳ አንድ ሁለት ሶስት እያለ ሪከርድ ያደረግነ እና ትዋ ጎንደርን አስራ ምናምነኛ ነው ሪከርድ ያደረግ ነውሌላሁሉሌው የህዝብ ዜማ ነዋ። ከዛ እናትዋ ትዋ ጎንደርን ሲሰማው የልጅነት ትዝታው መጣበትና ትንሽ ፈጠን ይል ነበር ቴምፖ። እኔ እናቴ ጋር ሲሄድ እንደዚህ ዘጌት ያለ ነገር ነው ቴምፖውን ስ እናወረደው ሲባል ቀስ ያለ ደግሞ መቸኛል ስንሰራው በጣም እየሰራ ነው። ማክሰኞ ተዘጋጀዋል ምንድነው ስለ ጎንደር እንሄዳለን። ተነሳና ጎንደር ስራ የለም አቀናባሪውም ማየት አለብህ ደግሞ ያለው ምናም ተብሎ ሄድንና ጎንደር አስራ ምናምን ቀን ቆየን። እሱ ያስባል፣ ጉብዝ ዳይሬክተር ነው። አንዲ ካላመነባት እንትና ስባል እንዲ እንዲ አደረገና የሚጨመረውን ጨምረን አስራ ምናምንኛ የተሰራ ዘፈን ወጣና እንደምታየው ህዝቡ በጣም ከሚገባው በላይ ተከበለው ማለት ነው። እዛ ህዝቡ ደግሞ መሪ ሆነ። ቀጣይ ጎጃም ስራ፣ ቀጣይ ምናምን ስራ ቀጣይ አለ አይደል? ይሄ ደግሞ በጥበብ ላይ አንድ ህዝብ እንትን ሲልህ፣ በእርግጥ በጥሩ ጎኗ ነው አይደል? የእኔ ነው ብሎ ሲያምንብህ፣ አንተ እንቅልፍ አትተኛም። ምክንያቱም ያንተ የራስህ አይደለህም የህዝብ ሆንክ፣ በቃ አለ አይደል? ወጣህ፣ እንዲ የእኔን ነገር የሚያስተላልፍልኝ ድምፃዊ ይሄ ነው ብሎ አመነብህ ማለት ነው። ያን ሲያደርግ ያኛም እንቅልፋችንን እንትን ሳንል እንግዲህ በምንችለው ለፍተን ሰርተን ያው 14 እንትኖች ያሉበትን ስራ እንትናለን። ማለት እናትዋ ጎንደርን እንስማው ብዬ አሰብኩኝ። እንደው እንደ መንደርደሪያ ትንሽ ወይ ከግጥሙ ወይ ከቃናው የሆነ ነገር በለንና ወደ ስቱዲዮ መልሰናቸው አድማጮቻችንን ከእናትዋ ጎንደር ዘፈን ጋር ትንሽ እናገናኛቸው። በባልቴቱ ብት ሁሌም ወይዘሪ

እንግዲህ ይህንን የመሰለ ዘፈን ለመስራት ከፈጀው ጊዜ በላይ ማሰቡን ነው። በኪነ ጥበብ ፈጠራ ውስጥ አንድ ነጥብ ስትገኝ ትልቅ ግዘፍ የሚነሳ የሙዚቃ ስራ ይሆናል። አንዳንድ ጊዜ ደግሞ ብዙ ስለለፋ ብዙ ላሰራት ይችላለህ። እና ዛሬ እንግዲህ ይሄ ተወዳጅ ዘፈን እዚህ ደርሶ ሕዝብ ተቀብሎት አንተም ቀደም ከለፋህባቸው በጣም ተወዳጅ ስራዎች ልቆ ይሄኛው ቶሎ ከሕዝብ ጋር በበዛ ሁኔታ አስተዋወቀ። ወደኋላ ቆይቼ እመለሳለሁ። ግን ከጎንደር ወይም ከእናትዋ ጎንደር ሙዚቃ ቀጥሎ ካሲናው ጎጃም ብለህ መጣ። ምን ማለት ይሆን ካሲናው? የመጀመሪያም የመጨረሻም እንደማለት ነው። ግጥሙ ላይ መጨረሻ ላይ አለይል የብዙ ነገር የመጨረሻም የመጀመሪያም እንደማለት ነው። ብዙ ዲፋይን እናደረግበታለን። እሱ እንትን ይበልና ካሲና ጎጃምን ግን ያው ግጥሞችን ዘፈኖችን ከእናትዋ በእርግጥ የህልም እንትን ነው እናትዋ። እኔ ጎንደር ሳላያት ነው የጻፉት ግጥሙም ማለት ከዛ በፊት ጎንደር ሄዳ አታቅም አላቅም እና የሆነ ጓደኛዬ የጥምቀት ይጠሩታል አንድ ተንቦላ የሚባል ጓደኛ፣ አሁን እስራኤል ሀገር ያለ ጎንደር መቼ ነው ማየት ብዬ ማታ ገብቼ ነው ብዬ ክራሬን ሳነሰው ጎንደር ሲባል የሆነች ሴትዮ በልተት ያለች ጥጥ ምትነድፍ፣ ምታባዘት፣ ያባዘተች ልብስ ምታለብስ አንተን ትከሻዋ ላይ ግን የነተበባት እናት ጎንደር እንደዛ ናት። ሁሌ ምስላት በቃ ና ያጂና መቼ እንደታዘበ ይችላል። በዛ ነበር በአንድ ሰላሳ ሰከንድ ዘፈን ሰላሳ ሰከንድ የሚያልቅ አንዳንዴ ጎንደር አትለማም ሰው ይልሀል አይደል? እናት እኮ አንተ አለ አይደል? ያቺ ባልቴ ሴት እየሆና ድንገት ድቅን ብትብልብኝ አሁን እናትህን አንተ ልብስ ግዛልኝ ትልሀለች። እናትህ አንተን የምታስብ ጎንደርም ዝም ብላ በይሄ መግደርደር ጋር መጣ እንጂ እናት ስለሆነች ነው። ያቺ ሽማግሌ ናት እኔ በህልሜ የምትመጣብኝ። እና እስኪህህ ልበል ጥቂት በአንቺ ቦታ ያልኳት በዛች ሽማግሌዋ ሀሳብ እንደ እናት ሁኜ እስኪ ላንጎራጉር ብዬ ነው የጀመርኩት። እና ጀግንነቱም ይሄ ሹርባው ጋር ምናምን ያው የአንድ ዘፈን ግጥሜ ክራይቴሪያዎች ያላቸው አስር ቁንጂና፣ ጀግንነት ማጎራረሱ ምናምኑ መጣ እንጂ የኔ እንትን እዛች ላይ ነው ያለቀች። እና ያቺ ሰትዮናት ስቲል ነው በቃ ላይ የምትመጣብኛለች የጎንደረኛው ዘፈን ዘፍነው ትመጣብ ሰትዮለች። እና ያቺ ሰትዮናት ከብዙ ዲፋይን ማድረግ ትችላለ ጎንደርን አግኝቼባት አለው ማለት ልማት አሁን እናት እንደዚህ አድርግ አትልም። ጎንደርም በብዙ መስፈርቱ አዳዲስ ከተማዎች አሉ፣ አይደል እንትን ያሉ እና በዛ ስታነዛዘር በልማት በምናምን እንደ መሰላትም እንደዛ አይደለች። እና ትክክል ናት፣ ያች ሽማግሌ ናት። አየህ፣ እያባዘተች እያለበሰች፣ እና ዘመኑ ነው የሚሽከረከረው እንዝርቱ። ያጂና መጪን ደግሞ ትታዘባለች። እና እንዝርቱ ነው ዘመኑ፣ ብዙ ነገር አይባታለሁ። ከዛ አንዳንዴ ደግሞ አይከፋትም፣ ስለማይከፋት ደግሞ ወጣት ትሆንብኛለች። ያች ምንም ሁሉንም ብያት አለው ግጥሙ ላይ። ደብዘዝ ትልና ወጣት የምታምር ትሆናለች። አሁን የፋሲል ግንብ ታየው እንደሆነ አሁንም አዲስ ነው። ደብዘዝ ይልና አዲስ ይሆናል ደግሞ ኦልድ እንደዛ ነው እና ብዙ ነገር አላት እዛች ስትይ ላይ እንደ አንድ ቀን ብናወራውም እንትን አይልም እና ወደ ካሲናው ስመጣ ካሲናው ደግሞ ጎጃሚ አለ አይደል ይሄ አሁን ኔ አባት ዳሞት ደጋዳሙትና እንደዚህ ቡሬ ሽኩዳ ድር ምናምን ነው። እዛ ወይ መተከል እንትን ያለ እና ይመጣሉ የጥቅምት መዳን ያለ ዘመዶች አባቴ ዘመዶች እና ወዛውዙት በልጅነቴ ነው። በልጅነቴ ይድሩ እና መላ ዘውዴ ዘውዴት የመላ ዘውዴ ነው የሚሉ መጀመሪያ ጋቢያቸውን ይዞ እና በልጅነት የጀመረ አባቴ ከራርጫ ቦታ በልጅነት ጀምሮ ሀገራችን ጎጃም ነው። በቃ ሰው ሁሉ አሻልን ያለውቅም ውሸት እንሂድ ሀገራችን እንብላ መስሎ ሼት ይላል። ፋዘሬ ይሄ ትልቅ ዲፕ ግጥም ነው። በቃ ታይበታል። የሆነ በቃ ላይል መስሎ ሼት ሲል ገነትንም ልታይበት ትችላል። ያለዋሰ ብዙ ዲፋይን የሚያደርግ ግጥም ነው የፋዘሪ እና እቴ መላ ዘውዴን ደግሞ የጎጃም ሲባል ው ፋዘሬ በህይወት የለም። እሱንም እንትን ለማለት ነው ያው ግጥሙን ጻፉንበት እና እኔም ትልቅ ወንድሜ ካናዳ ይኖራል፣ ኢየሱስ የሚባል እሱም የተወሰነ ጨምረበትና እንትንህን ነው የምትጽፈው አለ እንጂ ጎጃም አሁን ዲፕ የምጽፍበት አቋቋም የሚል አለ። ለወደፊቱ የሚወጣ በጣም ዲፕ ነው እሱ አላለቀም ሀያ ፐርሰንት። በጣም ከባድ ዘፈን ነው እና እሱን ነበረ ይሄኛው ወዲያው አደረስኩት። በላይ ዘለቀም ከዚህ በፊት የሰራውት አለ ይሄን አደረስኩት። ይህም ደግሞ ተወደደ። ሄድና ሄጅ ጽፌ ጽፌ ጽፌ ፍጥረት መፍለቂያ ፈላጋት መገኛ ቶር ሞገድ ካሲናው ጎጃም ነው ምድሪቱ ምጣድ አሉ። ማለት ለእግዚአብሔር ነው ማለት፣ እግዚአብሔር ሰውን ሰራይል ምድርን ምጣድ አረኳት። ካሲናው ሲሰራ መጀመሪያ እንትን ያለበት ቦታ ያው ካሲናው ጎጃም ነው ነው መጨረሻውን ደግሞ ምናየው ነው እንግዲህ የሆነ ጥበብ ሲመጣብት ትጽፈዋለህ። ያው የኔ የራሴ እንትን አለ እንዲ እንዲ እንዲ ብል አይሆንምና፣ እንደዛ ነው ብዬ ብዬ ብዬ ይሄ የጎጃምን እንትና አይተዋል። ብዙ ነው ግጥሞቹ። እነሱ ደግሞ አንዷ ግጥም ሶስት፣ ሁለት አድርጌ ነው እንዲፈታ ሚስጥር አዘል ወይም ደግሞ በተለምዶ ቅኔ እንላለን። ግን ቅኔ ሌላ ስለሆነ ሁለት ሶስት ትርጉም ያለው እንዲሆን ጥረት አድርገሃል። አሁን በጎጃም ድግሱ እንደግሱ አይነግርም አዋጅ። መንገደኛ ሁሉ ሰተትን ድግስ በብዙ ነው ድግስ። ጎጃም ምንም ነገር እንትን ቢል አዋጅ የለም። ድግስ ካለልህ በሁሉም ነገር ድግስ መኖሩን ብቻ ማሰብ ነው። ይህን ካል ሌላው ደግሞ እንግዲህ ከዘፈኑ ከዘፈኑ የበፊታው እንደየራሱ እቴ መላ መላ ዘውዴ ዘውዴው ሀገራችን ጎጃም ዘውዴው ወንዛችን አባዬ ዘውዴው ወንዛችን አባይ እንደ መስቀሉ ወፍ ዘውዴ ብቃቴ ሞ ዘውዴ ብቃቴ ግንባሯን ትመስገል ዘውዲው የተነከሰችው ዘውዲው የተነከሰችው ያያው እንዳለል ዘውዲ ነብሮና ገባቸው ዘውዲ ነብሮና ገባቸው። እዚህ ላይ ያያው እንዳለ መርቶ ለማርያም ቢባል አገር የሆነ ነገር ጓደኛ ተጋጭቶ ታስሮ እሱ ከሚታሰር ብዬ እኔም ዝም ብዬ ምንድነው የምታስረው አልኩትና ሻለቃውን። ምንድነው ሲለኝ፣ ምን አገባ አልሁት። አብሬ ለመታሰር ከዛ በጓደኛ አንድ ቀን ታስረን አንድ ወንድ አለ የሚባል ጀረንፍ የሚባል ሽፍታ እግሩን ታስሮ ይህን ጉድ የሰራኝ እኮ እንዳለ ነው ይላል። ከዛ ስለ ወንድ አለ ነገረኝ። ጀግና ሽፍታ የነበረ ነው። እዛ ወንድ አለ ዝም ብዬ ከጎጃም ስም ሲል ወንድ አለ ደስ አይልም ስሙ። ልጁም ማና አለው አትመን አለው አትመን የሚባል ልጅ አለው አላውቀውም። እሱን ሰውዬ ግን ጀግናና ሩህሩህ ደግሞ ሽፍታዎች ብዙ ጊዜ በፍትህ መጠማት ነው መሄዱ። አሁን ፍርድ ሲያጓድል ምናምን እንደዛ እንትን ይላሉ። እሱ ሽፍታ በጣም ፍትሃዊ የሆነ ሽፍታ ነው። ብዙ ነገር ደነገረኝ ማለት ነው ጀረንፍ የሚባለው እና እሱን ለማስታወስ ደግሞ ወንዳለ የሚለውን ስም አስገባሁት ማለት ነውላ ዘውዴ ሀገራችን ጎጃም ዘውዴም ወዛችን አባዬ ዘውዴም ወዛችን አባይ እንደ መስቀሎ ውብ ዘውዴም መጋቴ ሞዬ ዘውዴም መጋቴ ሞዬ እንበሯቶ መስቀል ዘውዴም የተነቀሰችው ዘውዴም የተነቀሰችው ያያው እንዳለል ዘውዴም አብሮና ገባች ዘውዴም አብሮና ገባች የዳጉሳ ጠላ ዘውዴም የለውም ቀራሬ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።